በኅዳር ወር በሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሚፎካከሩት የሪፐብሊካን ፓርቲው እጩ ዶናልድ ትራምፕና የዲሞክራቲክ ፓርቲ ተፎካካሪያቸው ካማላ ሀሪስ ትናንት ማክሰኞ ምሽት በኤቢሲ ቴሌቪዥን አስተናጋጅነት የቴሌቪዥን ክርክር አካሂደዋል። ኢሚግሬሽን፣ ጽንስ ማስወረድና የውጭ ፖሊሲን በመሳሰሉ ጉዳዮች ላይ ተከራክረዋል። ፔንሰልቬኒያ፣ ፊላደልፊያ ከተማ ውስጥ የተካሄደውን የሁለቱን እጩ ተፎካካሪዎች የመጀመሪያ ክርክር የተከታተለው የአሜሪካ ድምፁ ስቲቭ ሃርመን ያስተላለፈውን ዘገባ ቆንጅታዬ ወደ አማርኛ መልሰዋለች። ዶናልድ ትራምፕ እና ካምላ ሃሪስ ከትናንት ማታ በፊት በአካል ተገናኝተው አያውቁም። እናም ትናንት ኤቢሲ ኒውስ ቴሌቪዥን ባስተናገደው እና ታዳሚ ባልተገኘበት ክርክር በሁለት ሜትር ርቀት ቆመው ሙግታቸውን አካሂደዋል። ክርክሩ በአስተናጋጁ ኤቢሲ ኒውስ እና በሌሎችም ጣቢያዎች በመጪው ምርጫ ድምጻቸውን እንደሚሰጡ ለሚጠበቁት በብዙ አስር ሚሊዮኖች የተቆጠሩ አሜሪካውያን ተላልፏል። ምክትል ፕሬዚደንት ካመላ ሃሪስ ከቀድሞ ፕሬዚደንት ዶናልድ ትራምፕ ለተሰነዘሩባቸው ትችቶች ምላሽ ሰጥተዋል። በዚያው መጠንም ፕሬዚደንት ጆ ባይደን ከፕሬዚደንታዊ ምርጫው ራሳቸውን ካገለሉ ወዲህ ራሳቸው የሚከተሏቸውን አቅጣጫዎች በተመለከተ በቀጥታ ለመራጩ ሕዝብ በማስረዳት ተናግረዋል። እኔ እንግዲህ ጆ ባይደን አይደለሁም፣ በእርግጥም ደግሞ ዶናልድ ትራምፕም አይደለሁም። እኔ ለሀገራችን የሚበጅ የአዲስ ትውልድ አመራር ይዤን የቀረብኩት የእንችላለን እምነት ሰንቄን የመጣሁት ሁሌም የአሜሪካንን ህዝብ በንቀት ከማንኳሰስ ይልቅ ልናሳካ በምንችለው ላይ እምነት ይዤ የቀረብኩ ሰው ነኝ። ዶናልድ ትራምፕ በበኩላቸው ማርክሲስት ሲሉ የጠሯቸውን ካማላ ሃሪስን ፍልሰተኞች በብዛት ወደ ዩናይትድ ስቴትስ እንዲጎርፉ አድርገዋል ብለው ወንጅለዋቸዋል ሚሊዮን የሀገራችንን ስሪቷን አፍርሰውታል። በሚሊዮኖች የሚቆጠሩ ሰዎች እንዲገቡ ተደርጓል። ከዚህም ሌላ ትራምፕ ካለማስረጃ አስረጃ ካማላ ሃሪስን ሩሲያ ዩክሬን ላይ ወረራ በመክፈቷ፣ ጋዛ ላይ እየተካሄደ ባለው ጦርነትም ተጠያቂ አድርገዋቸዋል። እስራኤልን ይጠላታል በዚያው ልክ ደግሞ በራሳቸው መንገድ አረቦችንም ይጠላሉ ምክንያቱም ጠቅላላ አካባቢው ሊወድም ነው አረቦች አይሁዶች እስራኤል እስራኤል ልጠፋ ነው ዶናልድ ትራምፕ ፕሬዝደንታዊ ክርክር ሲያደርጉ የትናንቱ ሰባተኛ ጊዜያቸው ሲሆን ለካመላ ሀሪስ ግን የትናንት ማታው የመጀመሪያቸው ነው። የሪፐብሊካን ፓርቲውን እጩ ወደ ዋይት ሀውስ መመለስ የማይገባቸው ብቁ ያልሆኑ ያሏቸው ካመላ ሀሪስ ይህን ትራምፕ ከሚያደንቋቸው አምባገነኖች በስተቀር የዓለም መሪዎች የሚስማሙበት ነው ብለዋል። እርስዎ ዴሞክራሲ መውደድ ሲገባው የሚወዱትና የሚያከብሩት ግን አምባገነኖችን ነው። ክርክሩን እየተከታተሉ ከጋዜጠኞች ጋር ተቀምጠው ትንታኔ ሲሰጡ የነበሩ ኮንግረስማን ባይረን ዶናልድስን የመሳሰሉ የዶናልድ ትረምፕ ደጋፊዎች በበኩላቸው ሃሪስን ፕሬዚደንት ቢሆኑ ምን አይነት ስራ እንደሚሰሩ በደንብ ለማስረዳት አልቻሉም ብለዋቸዋል። ከማላ ሃሪስ ያደረጉት ነገር ቢኖር እሳቸውን መተቸት ብቻ ነው። ፖሊሲዎችን በሚመለከት ምንም አልተናገሩም። ከባይደን አስተዳደር ጋር በምን እንደሚለዩ አልተናገሩም። የአፍጋኒስታን ጉዳይ ሲነሳ ምን አሉ? ምንም። ከትናንት ማታው ሙግት በፊት በተካሄደ የህዝብ አስተያየት ግምገማ ከተጠየቁ መራጮች መካከል አንድ ሶስተኛ ገደማ የሚሆኑቱ ትራምፕን ለምደናቸዋል፣ ስለ ካማላ ሃሪስ ግን የበለጠ ማወቅ ያስፈልገናል ብለዋል። የትናንትናው ክርክር በሁለቱ መካከል ያለውን ልዩነት ፍንትው አድርጎ አሳይቷል ሲሉ ዲሞክራቱ የዩናይትድ ስቴትስ ምክር ቤት አባል ኮንግረስማን ቴድ ሊዩ ተናግረዋል። Kamala Harris was presidential. Donald Trump was weird and incoherent. ካማላ ሃሪስ አቀራረባቸው ፕሬዚደንታዊ ነበር። ዶናልድ ትረምፕ ግን ግራ የሚያጋቡ ነበሩ፣ የሚናገሩትም የተምታታ ነበር። ዶናልድ ትራምፕ እና ካማላ ሃሪስ ከምርጫው ቀን በፊት ሌላ ሙግት የማያደርጉ ከሆነ ቀጣዩ ፕሬዚደንት ማን እንደሚሆን እንደሚወስኑ በሚጠበቁት በሰባቱ ስዊንግ ስቴትስ በሚባሉት ግዛቶች ድምጻቸውን ለማን እንደሚሰጡ እስካሁን ያልወሰኑ በንጽጽር ጥቂት መራጮችን ለመሳብ የትናንቱ ክርክር ትልቅ አጋጣሚ ሆኖላቸው አምሽቷል።